ለመስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክቡራን አድማጮቼ እንደምን አመሻችሁ? በእያንዳንዷ ቀን እግዚአብሔር አምላካችን ከበረከቱ ማዕድ እያካፈለን እኖ ለዚህ ለዛሬ ለምንመለከተው ለኦሪት ዘጻት ምዕራፍ አስራ አራት ደግሞ አድርሶናል። ባለፈው ምሽት ክፍለ ጊዜ ጥናታችን ከኦሪት ዘጻት ምዕራፍ አስራ ሦስት እግዚአብሔር ስለ እስራኤላውያን በኩር ለእግዚአብሔር መለየት እንዴት እንደሚገባቸው ያስታወቀውን ትምህርት ከራሳችንም አኳያ ጌታ መንፈስ ቅዱስ ሲናገረንና ሲያስተምረን ነበረ። ዛሬ ደግሞ የምዕራፍ ዐሥራ አራትን ትምህርት አብረን አንድ ላይ እንመለከታለን። በሚኖረን ክፍለ ጊዜ እንግዲህ እግዚአብሔር አምላካችን በበረከቱና በባርኮቱ እንደሚገናኝን እኔ አምናለሁ። የእያንዳንዳችንን ጉልበት የእያንዳንዳችንን ድካም፣ ማድረግ የሚገባንን በምንም መንገድ ላይ መራመድ እንደሚገባን ጌታ መንፈስ ቅዱስ ያስተምረናል። በቤቱ ውስጥ ብቻ መኖር ሳይሆን እሱንም መስለን እንዴት መኖር እንዳለብን ፈቃዱንና ትዕዛዙን እንዴት ማገልገል መቻል እንዳለብንም እግዚአብሔር ያስተምረናል ያስታውቀናል። እግዚአብሔር የፍሬ ሰዎች አድርገን ይህንን የጠራንንና ከዓለም ግብስብስ የለየንን እግዚአብሔር አምላካችን ከጨለማውም ዓለም እንድንለይ ከሴጣንም ቀንበር ስር እነሆ ማቀን ስንሰቃይ የነበርነውን እኛን የለየንና ወደ ቅዱሱ ማደሪያው ደግሞ እየጠራንን እግዚአብሔርን እንዲህ እያልን በዝማሬና ወገኖቼ፣ አንደበታችንን እኛም ለእግዚአብሔር በምስጋና እንከፍታለን። እንጸልይ። ጌታ እግዚአብሔር ሆይ ባሪያዎች ልጆች በዚህን ጊዜ ደግሞ አንተን ብለን አንተን ወደን ፈቃድህንም ደግሞ እግዚአብሔሮይ እናገለግል ዘንድ ሁለንተናችንን አዘጋጅተን በማዕድ ዙሪያ ቁጭ ብለናል። በዚህን ሰዓት በራዲዮናችን አማካኝነት ቃልህ ወደ እኛ እግዚአብሔር ሆይ መጥቶ ሲናገረን ለአንተ እሺ የማይል ለአንተ የማይገዛ እግዚአብሔር ሆይ ማን ነው? አቤቱ ጌታዬና አምላኬ ሆይ ከማደሪያ ሆነ ደግሞ ባሪያዎች ልጆችን እኛን ታላላቆቹንና ታናናሾቹን ተመልከተን። እግዚአብሔር አባቴና አምላኬ ሆይ ፈቃድህን ደግሞ ለልጆችህ አስታውቀን እኛም ደግሞ በፈቃድህ መንገድ እንድንሄድ በፈቃድህም መንገድ እንድንራመድ እነሆ እግዚአብሔር አባቴና አምላኬ ወደ ግራም ወደ ቀኝም ሳንመለከት ከአንተ ጋር በቅኒቱ መንገድ መራመድ እንድንችል የእምነት ጉልበታችንን አጽናለን። እግዚአብሔር አባቴና አምላኬ ሆይ፣ ዛሬም በቤት አለን እያልን እኖ ድንገት ተሳስተን በጨለማ ዓለም ውስጥ እግዚአብሔር ሆይ ወድቀን እንዳንገኝ ነገር ግን እግዚአብሔር አባቴ ወይ በአንድና በሁለት ምክንያት ልባችን ከዓለም ጋር ተባብሮና ተጣብቆ እንዳይገኝ ዛሬውኑ እንድትመልሰን ቃልህ እንዲናገረን እንለምንሃለን ስለ ጠራህን በቤትም ውስጥ ደግሞ ስላቆምከን ልጆችም ተብለን እንጠራ ዘንድ ይህንን ታላቅ ሹመት ስለ ሰጠህን እግዚአብሔር ሆይ ክብር ለስሜ ይሁን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም። ዛሬ ቀደም ብዬ እንደ ተናገርኩት የኦሪት ዘጸአት ምዕራፍ ዐሥራ አራትን ጌታ መንፈስ ቅዱስ በሚያስተምረን መንገድ አንድ ላይ በመሆን እንሆ እንማራለን። እግዚአብሔር ለእስራኤል ልጆች ትእዛዝን እንደ ሰጣቸው፣ ፈርዖንም በሰራዊቱ አማካኝነት ይከታተላቸው እንደ ጀመረ፣ እስራኤላውያን ግን በተፈጠረው ሁኔታ ተስፋ ቈርጠው ስለ ማጉረምረማቸው የደመናውም አምድ በተንቀሳቀሰ ጊዜ እስራኤላውያን በቀይ ባሕር አቋርጠው ስለ ማለፋቸው ግብፃውያንም የእስራኤልን ልጆች ተከትለው ወደ ባሕሩ ስለ መግባታቸውና ባሕሩም እንደ ተከደነባቸው ከዚህ ከኦሪት ዘጻት ምዕራፍ አሥራ አራት አንድ ላይ እንመለከታለን። እስቲ ፈርዖንና ሰራዊቱ እስራኤላውያንን ስለ መከታተላቸው የሚያወሳውን ከቁጥር አንድና ሁለት እንመልከት። እንዲህ ይላል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው ተመልሰው በሚግዶላና በባሕርም መካከል በበዓል ዛፎንም ፊት ለፊት ባለው በፋሂሮት ፊት እንዲሰፍሩ ለእስራኤል ልጆች ተናገር፣ ከእርሱ አጠገብ በባሕር ዳር ትሰፍራላችሁ ይላል። ይህን ስፍራ በትክክል ለማመልከት ያስቸግራል። ሆኖም በአባይ ወንዝና በቀይ ባሕር መካከል እንደ ነበሩ ግን የታወቀ ነው። ቁጥር ሦስት ፈርዖንም ስለ እስራኤል ልጆች በምድር ይቅበዘበዛሉ፣ ምድረ በዳም ዘጋቻቸው ይላል። ፈርዖን የእስራኤልን ልጆች በዐይነ ቁራኛ ይመለከታቸው ነበር። የሁለት ነጥብ አምስት ሚሊዮን ሕዝብ ጉዞ መቼም ሊደበቅ አይችልም። ፈርዖን የእስራኤል ሕዝብ በድንበሩ አካባቢና ወደ ፍልስጤማውያን ምድር እንዲሄዱ ነበር ፍላጎቱ። ምክንያቱም ወደዚያ ምድረ በዳ በደረሱ ጊዜ አቅጣጫ ጠፍቷቸው እንደሚቅበዘበዙ ስለሚያውቅ ነው። እግዚአብሔርም እስራኤላውያንን በምድረ በዳ ውስጥ እንዳሉ ፈርዖን እንደሚከታተላቸው አስቀድሞ ተናግሯል። ፈርዖን እስራኤላውያንን በሙሉ ፈቃዱ እንዳለቀቃቸው ግልጽ ነው። እግዚአብሔር ከዚህ ሰው ጋር ያለውን ጉዳይ ገና አልጨረሰም። ቁጥር አራት እኔም የፈርዖንን ልብ አጸናለሁ፣ እርሱም ያባርራቸዋል። በፈርዖንና በሰራዊቱ ሙሉ ላይ ክብር አገኛለሁ፣ ግብፃውያንም እኔ እግዚአብሔር እንደሆንኩ ያውቃሉ። እነርሱም እንዲሁ አደረጉ ይላል። ግብፃውያን ከፍተኛ ጥፋት ደርሶባቸዋል ብላችሁ ታስቡ ይሆናል ነገር ግን ከዚህ የበለጠና ሊያሳምናቸው የሚችል ነገር ሊሆን ነው። እስቲ ከቁጥር አምስት እስከ ሰባት ያለውን ደሞ። እኔ ሕዝቡም እንደ ኰበለሉ ለግብፅ ንጉሥ ነገሩት። የፈርዖንና የባሪያዎቹም ልብ በሕዝቡ ላይ ተለወጠና እንዳይገዛልን እስራኤልን የለቀቅነው ምን አድርገና? አላሉ ሰረገላውንም አሰናዳ ሕዝቡንም ከእርሱ ጋር ወሰደ። ስድስት መቶ የተመረጡ ሰረገሎችንም የግብፅንም ፈረሶች ሁሉ በእያንዳንዱም ሰረገላ ሁሉ ላይ ሦስተኞችን ወሰደ ይላል። የግብፅ ሰራዊት ስድስት መቶ ሰረገሎችን በመያዝ የእስራኤልን ልጆች ለማሳደድ ተነሣ። ይህ ሁሉ ሰራዊት ምንም አይነት መከላከያ የሌላቸውን ድሆችን፣ ሴቶችንና ሕፃናትንም እንዲሁም ከብቶቻቸውን በምድረ በዳም ሊያደርጓቸው እንደሚችሉ መገመት አያዳግትም አንድ እንኳ ሳይተርፍ ድምጥ ማጣቸውን ያጠፏቸዋል። ከቁጥር ስምንት እስከ አስር ያለውን እንደሞ እናንብበው። እግዚአብሔርም የግብፅን ንጉሥ የፈርዖንን ልብ አጸና፣ እርሱም የእስራኤልን ልጆች አሳደደ። የእስራኤልም ልጆች ከፍ ባለች እጅ ወጡ። ግብፃውያንም የፈርዖን ፈረሶች፣ ሰረገሎችም፣ ፈረሰኞቹም ሰራዊቱም ሁሉ አሳደዷች በባሕሩ ዳር በባዓል ዛፎን ፊት ለፊት ባለው በፊሃይሮት አጠገብ ሰፍረው አገኟቸው። ፈርዖንም በቀረበ ጊዜ የእስራኤል ልጆች አይናቸውን አነሱ፣ እነሆም ግብፃውያን በኋላቸው ገስግሰው ነበር። የእስራኤልም ልጆች እጅግ ፈሩ፣ ወደ እግዚአብሔር ምጮሁ ይላል። እስራኤላውያን ከፊት ለፊታቸው ቀይ ባሕር ከኋላቸው ደግሞ የፈርዖን ሰራዊት ሆነው እነርሱ በመካከል ነበሩ። እነዚህ መከላከያ የሌላቸው ምስኪን ሰዎች በክፉ ሠራዊትና ጥልቅ በሆነው ባሕር መካከል ሆኑ። ማንም ሰው ሊረዳው እንደሚችለው እስራኤላውያን አስከፊ በሆነ ሁኔታ ውስጥ ነው የገቡት። ቁጥር 11 ሙሴንም በግብፅ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አወጣንን ከግብፅ ታወጣን ዘንድ ይህ ያደረግክብን ምንድር ነው አሉት ይላል። ይህ እጅግ ከባድ የምጸት አነጋገር ሲሆን ንግግራቸው ለሙሴ እንደ አንድ የክርስቲያን መሪ ሳይከብደው ሳይጨንቀውም አልፎም ሳይሰማውም አልቀረም። በዚያን ጊዜ በዚያን ሁኔታ ውስጥ እንዲህ ያለው ንግግር እጅግ ፈታኝ ነው። በግብፅ ታላቅ ፒራሚዶች ነበሩ፣ የሬሳ ማድረቂያ ፈሳሾችም ነበሩ፣ ብዙ የመቀበሪያ ስፍራዎችም በግብፅ ምድር አሉ። ስለዚህ የእስራኤል ሕዝብ ሙሴን በምድረ በዳ እንሞት ዘንድ ያወጣን በግብፅ መቃብር ስለሌለ ነውን ብለው ዘለፉት እስራኤላውያን በምድረ በዳ እንደሚጠፉ ነው የገመጡት። ቁጥር ዐሥራ ሁለት በምድረ በዳ ከምንሞት ብንገዛላቸው ይሻላልና ተወን ለግብፃውያን እንገዛ ብለን በግብፅ ሳለን ያልንህ ቃል ይህ አይደለምን አሉት ይላል። የእስራኤል ሕዝብ በግብፅ ምድር በነበረበት ጊዜ ከመከራቸው ነጻ የሚያወጣቸው አዳኝ እንዲያገኙ ሲጮኹ ነበረ። እግዚአብሔርም ለዚህ ሁኔታዎችን አመቻችቶላቸው ከነበሩበት አደጋ እንዲወጡ እድልን እሰጣቸው። አሁን ግን ተመልሰው ወደ ግብፅ ለመሄድ ይመኛሉ። እግዚአብሔር ለሕዝቡ እያደረገ ያለውን ነገር ወገኖቼ እዚህ ላይ ልብ እንድትሉና እንድታጤኑ እፈልጋለሁ። ካለ እግዚአብሔር የሚረዳቸውና ተስፋ የሚሆናቸው አንዳች ምንም የላቸውም። እግዚአብሔር ብቻ ነው ሊታደጋቸው የሚችለው። እኛም እንደ እስራኤላውያን ነን። የሚቻል ቢሆንና ወደ ጨረቃ ወጥተን ይህችን የምንኖርባትን ምድር ወደ ታች ብንመለከት የሰው ልጆች በኀጢአት ጠፍተው ያለ ተስፋ እረኛ እንደሌላቸው በጎች ሲቅበዘበዙና አስተውላለን። በርግጥም ምድራችን ወገኖቼ፣ የምታሳዝን ተስፋ የሌላት የመቃብር ስፍራ ነች። በሮሜ ምዕራፍ አምስት ቁጥር ሮሜ ምዕራፍ አምስት ቁጥር አሥራ ሁለት ጳውሎስ እንዲህ ይላል፣ ስለዚህ ምክንያት ኀጢአት በአንድ ሰው ወደ ዓለም ገባ፣ በኀጢአትም ሞት፣ እንደዚሁም ሁሉ ኀጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይላል። ሰው ጉዞ ከጀመረ ከአምስት ሺህ ዓመታት በላይ ሆኖታል። ልብ በሉ፣ ሰው ጉዞ ከጀመረ ከአምስት ሺህ ዓመታት በላይ ሆኖታል። ነገር ግን የሚጓዘው ሁልጊዜ ወደ መቃብር ነው። ይህ እጅግ የሚያሳዝን እውነት ነው። ሰው ከእግዚአብሔር ፍጥረት ሁሉ ከፍተኛ ውድቀት የደረሰበት ፍጡር ነው። እግዚአብሔር ድልን በግብፅ ላይ ስለ ማምጣቱ የሚያወሳውን ክፍል ደግሞ ከቁጥር አሥራ ሦስት ነው የምንመለከተው። እነዚህን የእስራኤል ልጆች እግዚአብሔር ካላዳናቸው ማንም ሊያድናቸው አይችልም፣ ማንም አይታደጋቸውም። እኛም ወገኖቼ እንደዚሁ ነን። እግዚአብሔር ከኀጢአት ቀንበር ሥር ካላወጣንና ካልታደገን በስተቀር ኖ ከኀጢአት ሊያድነን የሚችል ማንም የለም። መዋጀት የእግዚአብሔር ሥራ ነው። ልብ በሉ። መዋጀት የእግዚአብሔር ሥራ ነው። ማዳን የእግዚአብሔር እንደሆነ ንጉሥ ዳዊትና ነቢዩ ዮናስ በዘመናቸው ተናግረዋል። ሙሴም ለሕዝቡ ይላለ ቁጥር አሥራ ሦስት ሙሴም ለሕዝቡ አትፍሩም ዛሬ የምታዩአቸውን ግብፃውያንን ለዘላለም አታዩአቸውምና ቁሙ። ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ ይላል። እግዚአብሔር በሕዝቡ ቦታ ሆኖ ይሠራል። እነርሱ እግዚአብሔር የሚሰጣቸውን ማዳን መቀበል ብቻ ነው ሥራቸው። እነርሱ ጸንተው ይቆማሉ፣ እግዚአብሔር ግን ሥራቸውን ይሠራላቸዋል። ልብ በሉ። ደህንነታችንን ለመሥራት ጣታችንን እንኳን ማንቀሳቀስ አንችልም። እኔና እናንተ ማድረግ የምንችለው እግዚአብሔር የሠራልንን ማዳን በእምነት መቀበል ብቻ ነው። ቁጥር አሥራ አራት እግዚአብሔር ስለ እናንተ ይዋጋል እናንተም ዝም ትላላችሁ አላቸው ይላል እግዚአብሔር። ለሕዝቡ ደህንነትን አመጣላቸው። ከኀጢአታቸው ይቅርታ የተነሣ ሰላምንና ደስታን አገኙ። እስቲ አሁን ደሞ ቀጠል አድርገን ቁጥር ዐሥራ አምስትና ዐሥራ ስድስትን እናንብብ እግዚአብሔርም ሙሴን አለው ለምን ትጮህብኛለህ እንዲጓዙ ለእስራኤል ልጆች ንገር አንተም በትርህን አንሳ እጅህንም በባሕሩ ላይ ዘርጋ ክፈለውም የእስራኤልም ልጆች በባሕሩ ውስጥ በየብስ ያልፋሉ ይላል ደስ የሚል የሚያበረታታ የሚያጽናና ቃል ነው ዛሬም ለእኔና ለእናንተ እንዲሁ የእምነታችንን ልብ በውስጣችን እያዘለለ በተስፋ እንድንሞላ ያደርገናል። እስራኤላውያን የእግዚአብሔርን ማዳን እንዲያዩ ጸንተው መቆም አለባቸው። እግዚአብሔር የዘገየ ቢመስላቸው እንኳ በእምነት ሊጠብቁትና ትዕዛዙን ሊፈጽሙት ይጠበቅባቸዋል። እምነታቸው ወደፊት ለመጓዛቸው ወይም ላለመጓዛቸው ዋና ምክንያት ነው። ወዳጆቼ ዛሬ በቤታችሁ ብዙ ነገር አስባችሁ በኑሯችሁ ብዙ ነገር አቅዳችሁ እግዚአብሔር ዘገየ። አዎ እግዚአብሔር ዘገየ ያላችሁበት ጉዳይ ምንድን ነው? ለእግዚአብሔር የዘገየን ስም የምንሰጥበት አፍና አንደበት ፈጽሞ ሊኖረን አይገባም። እግዚአብሔር በሳቱና በጊዜው ምንጊዜ የሚሠራልህ ወገኖቼ፣ እግዚአብሔር ዘገየ አይደለም። እግዚአብሔር በሳቱ በጊዜው ከተፍ ይላል። ያኔ የሚያስጨንቀን ያኔ የሚባጥጠን ያኔ የሚቆጠቁጠን ያኔ ችግር የሆነብን አዎ ያኔ ከንፈራችንን ያስመጠጠን ነገር ሁሉ ለአንዴና ለመጨረሻ ይጠፋና እልልታ በልልታ እንሆናለን። እግዚአብሔር ለዘላለም የተመሰገነ ይሁን። እኔና እናንተ ማድረግ የሚገባን ይህንን እግዚአብሔርን በጊዜው ሰሌዳ መሠረት እስኪመጣ ድረስ በእምነት ጸንተን መጠበቅ ብቻ ነው። የእስራኤል ልጆች ቀይ ባሕርን እንዴት እንደ ተሻገሩ በልዩ ልዩ የሥነ መለኮት ምሁራን የተለያዩ አስተያየቶች ይቀርባሉ። የእስራኤል ሕዝብ ከግብፅ ምድር ወጥቶ በምድረ በዳ አቋርጦ መሄዱ ታሪካዊ እውነት መሆኑን ሁሉም ይስማሙበታል። ልዩነቱ ግን የሚከሰተው ቀይ ባሕርን እንዴት እንደ ተሻገሩ በሚሰጠው ትንታኔ ላይ ነው። አንዳንዶች ምሁራን ታላቅ ነፋስ መጥቶ ባሕሩን መታው፣ ባሕሩም እንደ ግድግዳ ቆመ ይላሉ ሌሎች ደግሞ አንድ ከፍተኛ የተፈጥሮ ክስተት ሆኖ ባሕሩን ጠቀለለው ይላሉ። አሁንም ሌሎች ደግሞ በዚያ ወቅት የመሬት መንቀጥቀጥ ሆኖ ውኃውን ስላቋረጠው ባሕሩን ማቋረጥ ቻሉ የእስራኤል ሕዝብ ይላሉ። ሆኖም እኔም ሆንኩ እናንተ ሁላችንም ልንቀበለው የሚገባው እውነት ቢኖር በዚህ ስፍራ ተአምራት መደረጉን የእስራኤልም ልጆች ባሕሩን አቋርጦ መሻገራቸውን ነው። ለሰዎች አእምሮ የማይመች ቢሆንም እግዚአብሔር በዚህ ስፍራ ተአምራቱን በመሥራት ባሕሩን ከፍሎ እስራኤላውያንን በደረቅ ምድር እንዲሻገሩ ረድቷቸዋል። እስራኤላውያን ባሕሩን ባቋረጡ ጊዜ እስከ ባሕሩ መጨረሻ ድረስ በደረቅ ምድር ተጉዘዋል። እግዚአብሔር እየተመሰገነ ይሁን። እኔና እናንተም በእምነታችን ከእግዚአብሔር ጋር ስንራመድ የሚቆጠቁጠን የሚለበልበን፣ ከእምነታችን መሠረት ተንሸራተን እንድንወድቅ የኀጢአትን ድጥ፣ የኀጢአትን ጭቃ በእግራችን በእምነታችን እግር ስር የሚለጥፍ ነገር ሁሉ ለዘላለሙ ይወገድና በደረቁ እንደ እስራኤላውያን እንድንሻገር በተመቻቸው ሁኔታ ከእግዚአብሔር ጋር በድል አድራጊነት እንድንራመድ ጌታ ምን ጊዜም ከፊት ለፊታችን ይቀድማል። ሃሌሉያ! በዚህች ምሽት ልባችሁ እየደነገጠ ስለ ነገ በመፍራት ልባችሁ በውስጣችሁ እየመታ ያለ ምን ይሻለኛል? እንዴት አደርጋለሁ? የለኝም፣ አጥቻለሁ፣ ተዘግቷል፣ ድምዳሜም ላይ ደርሷል፣ ስለዚህም ሁለተኛ ይነሳም ብላችሁ የምታስቡት ነገር ካለ አሁኑኑ ተስፋ ይኑራችሁ። ተስፋችሁ የሆነው ጌታ ኢየሱስ ክርስቶስ በዚህ ቃል በዚህች ምሽት በዚህ በራዲዮ ሞገድ አማካኝነት እነሆ ወደ ልባችሁ ወደ ኑሯችሁ መጥቷል። ይህንን ጌታ ጋብዙት፣ ድል አድራጊውን ጌታ ጋብዙት። አስጨናቂውን ባህር አስጨናቂውን ፈርዖን እግዚአብሔር እንዴት መክታት እንደ ቻለ ተመልከቱ ወገኖቼ የኑሯችን የእኔና የእናንተ ኑሮ የኔና የናንተ ሥራ የኔና የናንተ ሕይወት ዛሬ በምን ዐይነት መንገድ ተከቦ እንዳለ አላቅም። ዛሬ በምን ዐይነት መከራ ውስጥ ገብቶ ታንቆ እንዳለ አላቅም። እግዚአብሔር ግን ያውቃል። አበበ ሊያጽናናችሁ አይችልም። የአበበ ቃል ሊያበረታችሁ አይችልም። እግዚአብሔር ግን በቃሉ አማካኝነት በዚህች ምሽት ወደ እኔና ወደ እናንተ ኑሮ፣ ወደ እኔና ወደ እናንተ ሥራ እግዚአብሔር በእውነት ነው የምላችሁ መጥቷል። ዛሬ ባሕሩን አቋርጦ በደረቁ እንድንሻገር እግዚአብሔር ወደ እኔና ወደ እናንተ ኑሮ መጥቷል። እግዚአብሔርን እንጋብዘው፣ እግዚአብሔርን እንቀበለው። ይህ እምነት ነው ወገኖቼ፣ ይህ እምነት ነው። እግዚአብሔር ዛሬ ነገሮቼን ሁሉ አዎ፣ አበሳዬን ሁሉ፣ መከራዬን ሁሉ፣ ጭንቀቴን ሁሉ፣ ባለፉት ጊዜያት የደመርኩትንና የቀነስኩትን ነገር ሁሉ ጠናንሶ አቋርጦ ሳይሆን ለዘላለሙ እንዳላየው ከኔ ላይ አንከባለው በደረቁ ባሕር እንድጓዝ ይረዳኛል። እስከ መጨረሻውም ድረስ በደረቅ ያስጉዘኛል እግዚአብሔር እንጂ በጭቃ ውስጥ ገብቼ ደግሞ እንደ ገና እንድወድቅና በዚያም እንድያዝ እንድሰጥ ያደርገኝም ብላችሁ በእግዚአብሔር ታመኑ። እግዚአብሔር ደግሞ ይህንን ለመፈጸም ለዘላለም ታማኝ ነው። ዙፋኑ ለዘላለም እየጸና ነው። ክንዱ ለዘላለም እየጸና ነው። እግዚአብሔር ለዘላለም ይክበር ይመስገን። ቁጥር ዐሥራ ሰባትን አለፍ ብለን እንመልከት ኖም እኔ የግብፃውያንን ልብ አጸናለሁ፣ በኋላቸውም ይገባሉ፣ በፈርዖንና በሰራዊቱም ሁሉ በሰረገሎቹም በፈረሰኞቹም ላይ ክብርን አገኛለሁ ይላል። ምናልባት እናንተ በቀይ ባሕር ዳርቻ በዚያን ሰዓት ብትሆኑ ኖሮ እስራኤላውያን ከባሕር ዳር ቆመው፣ ከኋላቸው ፈርዖን ከሰራዊቱ ጋር ሲከተላቸው እያስጎመጎመ ፈረሱ ሁሉ እያሽካካ ሲመጣባቸው ብትመለከቱ ፈርዖንን በአንተ የልብ ድንዳኔ ምክንያት ነው ይህ ሁሉ የሆነው። አሁን ይህንን የተረዳ ይመስለናል ትሉት ይሆናል። እርሱም ከሰራዊቱ ጋር እየሳቀባቸው እስራኤላውያንን እያሳደድናቸው ነው ምክንያቱም ልናሳድዳቸው ስለምንፈልግ ነው ብሎ ይሳለቅባችሁ፣ ይስቅባችሁ ይሆናል። እውነቱ ግን እግዚአብሔር ፈርዖንንና ሠራዊቱን በልባቸው ያዙትን ሁሉ እንዲያውጡ ማድረጉ ነው። ከቁጥር 18 እስከ 21 ብትመለከቱ የታሪኩን ሂደት ታገኛላችሁ። በዚህ ምዕራፍ ውስጥ ልብ ልንላቸው የሚገቡን ብዙ ነገሮች አሉ ወገኖቼ። በቁጥር አሥራ ስምንት የተጠቀሱት ግብፃውያን በግብፅ ምድር የቀሩት ግብፃውያን ናቸው። እስራኤላውያን ባሕሩን በሰላም ተሻግረው ከባሕሩ ማዶ ደርሰዋል። የግብፅ ሠራዊት ግን በባሕር ውስጥ ሰጥሞ ቀርቶአል። ይህንን የሰሙ ግብፃውያን የእስራኤል አምላክ እግዚአብሔር ይህንን እንዳደረገ አወቁ። ከቁጥር አሥራ ስምንት እስከ ሀያ አንድ ያለውን ተመልከቱ። በቁጥር አሥራ ዘጠኝ የእግዚአብሔር መልአክ ተጠቅሷል ይህ እንደ መልአክ የተጠቀሰው የሰው ሥጋ ከመልበሱ በፊት ክርስቶስ እንደሆነ ማመኔን ከዚህ ቀደም ደግሜ ደጋግሜ ተናግሬ አለሁ። እግዚአብሔር ራሱ በግብጻውያንና በእስራኤላውያን መካከል ቆመ። ታምራቱን ያደረገው እግዚአብሔር ነው እንጂ የተፈጥሮ ነፋስ ውሃውን እንደ ግድግዳ ፈጽሞ ሊያቆመ አይችልም። እግዚአብሔር ግን ያንን ከፊት ለፊታቸው የተደቀነውንና ሊውጣቸው የሚያስገመግመውን ውሃ የቀይ ባሕርን ውሃ ጸጥ አደረገው አቆመው እነርሱም በሰላም ተሻገሩ የኔና የናንተም ነገር እንደዚሁ በእኔና በእናንተ ላይ ያስጎመጎመ እነሆ ከበሮውን በእኔና በእናንተ ላይ እየጐሰመ አዎ የመከራውን ክራር በእኔና በእናንተ ላይ የመታ ለአንዴና ለመጨረሻ ይቆማል እግዚአብሔር ለዘላለም እየተመሰገነ ይሁን ከቁጥር ዐሥራ ስምንት እስከ አንድ ያለው ማንበብን አትርሱ አለፍ ብለን ደግሞ ከቁጥር ሀያ ሁለት እስከ ሀያ አምስት ያለውን እንመለከታለን የእስራኤልም ልጆች በባሕሩ መካከል በየብሱ ገቡ። ውኃውም በቀኛቸውና በግራቸው እንደ ግድግዳ ሆነላቸው። ግብፃውያንም የፈረዖን ፈረሶችና ሰረገሎች፣ ፈረሰኞቹም ሁሉ እያሳደዱ በኋላቸው ወደ ባሕር መካከል ገቡ። ንጋትም በሆነ ጊዜ እግዚአብሔር በሳትና በደመና ዓምድ ሆኖ የግብፃውያንን ሠራዊት ተመለከተ። የግብፃውያንንም ሠራዊት አወቀ። የሰረገሎቹንም መንኮራኩር አሰረ፣ ወደ ጭንቅም አገባቸው። ግብፃውያንም እግዚአብሔር በግብፃውያን ላይ ይዋጋላቸዋልና ከእስራኤል ፊት እንሽሻሉ ይላል። እጅግ የሚገርም ቃል ነው ወገኖቼ። እግዚአብሔር ሕዝቡን የማዳን ዕቅዱን ሲሠራ በሳትና በደመና አምድ ነበረ። ይህም የመንፈስ ቅዱስ ምሳሌ ነው። ዛሬም ቢሆን እግዚአብሔር በሳትና በደመና አምድ በመንፈስ ቅዱስ ሲሠራ እንመለከታለን። የእስራኤል ሕዝብ በመንፈስ ቅዱስ እንደ ተመራ ዛሬም የእግዚአብሔር ልጆች በመንፈስ ቅዱስ ይመራሉ። ግብፃውያን በላያቸው ላይ የተደረገው ሁሉ ታምራዊ ነገሮች እንደሆኑ ይረዳሉ። ሆኖም በላያቸው ላይ ከመጣው ኃይል ለመሸሽና ለማምለጥ ሙከራ አድርገዋል። ቁጥር 26 እስከ 28፣ እግዚአብሔርም ሙሴን እጅህን በባሕሩ ላይ ዘርጋ ውሃውም በግብፃውያን በሰረገሎቻቸውም በፈረሰኞቻቸውም ላይ ይመለሳሉ። ሙሴም እጁን በባሕሩ ላይ ዘረጋ። ባሕሩም ማለዳ ወደ መፍሰሱ ተመለሰ። ግብፃውያንም ከርሱ ሸሹ። እግዚአብሔርም ግብፃውያንም በባሕሩ መካከል ጣላቸው። ውሃውም ተመልሰው በኋላቸው ወደ ባሕር የገቡትን ሰረገሎችን፣ ፈረሰኞችንም የፈርዖንንም ሠራዊት ሁሉ ከደነ። ከእነርሱም አንድስ እንኳ አልቀረም ይላል። ይህን ድርጊት ወገኖቼ በጥንቃቄ ልንመለከተው ይገባል። ምክንያቱም ታምራት ነውና የተደረገውን ነገር ተፈጥሮአዊ በሆነ መንገድ ልንገልጸው አንችልም። ቁጥር 29 የእስራኤል ልጆች ግን በባሕር ውስጥ በየብስ ሄዱ፣ ውሆችም በቀኛቸውና በግራቸው እንደ ግድግዳ ሆኑላቸው ይላል ይህ እጅግ የሚያስገርም ተአምራት ነው። ዳግመኛ ለእኛ ግልጽ ሊሆንልን ይገባል። ሕዝቡ በደረቅ ምድር በባሕሩ መካከል አልፏል። ባሕሩም ተከፍሎ በግራና በቀኝ እንደ ግድግዳ ቆሟል። ይህንን ተፈጥሯዊ በሆነ መንገድ ለማስረዳት ያስቸግራል። ቁጥር ሠላሳና ሠላሳ አንድን የተመልክተን ትምህርታችንን እንደመድማለን። እግዚአብሔር በዚያን ቀን እስራኤልን እንደዚህ ከግብፃውያን እጅ አዳነ። እስራኤልም የግብፃውያንን ሬሳ በባሕር ዳር አዩ እስራኤልም እግዚአብሔር በግብፃውያን ላይ ያደረጋትን ታላቂቱን እጅ አዩ። ሕዝቡም እግዚአብሔርን እፈሩ በእግዚአብሔርም በባሪያውን በሙሴ አመኑ ይላል። እነዚህ ሁለቱ ጥቅሶች እግዚአብሔር ሕዝቡን እስራኤልን ለምን እንዳዳናቸው ምክንያቱን ይጠቁማሉ። በመጀመሪያው የምድረ በዳ ጉዟቸው እግዚአብሔር በደም ከግብፃውያን እንዳዳናቸው ኀይሉን ተመልክተዋል። አሁን ደግሞ በቀይ ባሕር ውስጥ በሰላም ሲያሻግራቸውና ያሳደዷቸውን ግብፃውያንን በባሕር እንዳሰጠማቸውም ትረድቷል። እግዚአብሔር ወገኖቼ ልጆቹን በኀይሉ ታድጓቸዋል። እኔንና እናንተንም እንዲሁ በኀይሉ ይታደገናል። በመከራችን ጊዜ ፊታችንን ወደ እግዚአብሔር ማቅናትን አንተው፣ በእግዚአብሔር እንታምን የእግዚአብሔር እጅ በዚያን ጊዜ በታላቅ ትገለጣለችና። የዛሬው ትምህርታችን እዚህ ላይ ያበቃል። ጥያቄ ወይም አስተያየት ቢኖራችሁ በአድራሻችን በአሥራ ሦስት ስልሳ ስድስት አዲስ አበባ ብላችሁ ጻፉ ደናደሩ What I'm <speaking> your <in foreign language>